የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ ለዶቸ ቬለ በሰጡት መግለጫ በአስተዳደሩ የደንጊ በሽታ በወረርሽኝ መልክ መከሰቱን ተናግረዋል። ወደ አንድ ወር አካባቢ እንግዲህ እኛ በአስተዳደራችን ትኩሳት እና መገጣጠሚያ ሕመም ያለባቸው ታማሚዎች ቁጥራቸው እየጨመረ ሲመጣ ሁሌም የህመምና ሞት ኦዲት እናደርጋለን፣ ሪፖርትም እናደርጋለን በየወቅቱ። ስለዚህ ሁሌም ደግሞ በየአመቱ እንደምታውቁት ቺኩንጉኒያና ደንጊ እንዲሁም ወባ መስከረም፣ ጥቅምት ዳር ላይ በወረርሽኝ መልክ ይነሳልና ስለዚህ ናሙናዎችን እየሰበሰብን ሴንትራል ወዳለው ኢንስቲትዩት ላክን። ከዛ ናሙናው 87 የሚሆነው ናሙና ተመርምሮ አራት ለዴንጊ ፖዘቲቭ ሆነዋል ማለት ነው። ለቺኩንጉኒያ ና ለዚካ ደግሞ ኔጌቲቭ ነው የሆነው ማለት ነው። ከዛ ጊዜ በኋላ ሰዎችን እያከምንም የደም ናሙና እየላክን ያለነው ያለ ነው ዴንጊንም በደንብ ከዚህ በፊትም ስለምናቀው ምልክቶቹን ቺኩንጎኒያንም ስለምናቅ ሁለቱንም የሚመስሉ ታማሚዎች ቁጥራቸው በከፍተኛ ሁኔታ እየጨመረ ነው ያለ። ባለፉት አመታት ተመሳሳይ ወቅት ነዋሪውን ከፍተኛ ዋጋ ያስከፍለው የዴንጊ በሽታን ለመከላከል ፍሳሾችን ማፋሰስ እና ማዳረቅ እንደሚገባ ወይዘሮ ለምለም ጠቁመዋል። ይህ ከትንኛው ወደ እንቁላሏ ቫይረሱ የመተላለፍ አቅም አለው እና እንቁላሉ ውስጥ እስከ ስድስት ወር ድረስ መኖር ይችላል ቫይረስ። ስለዚህ በማንኛውም ሰዓት እርጥበታማ ውሃ ሲያገኝ፣ የተመቻቸ ቦታ ሲያገኝ ቢንቢዋ ትፈለፈላለች። ስለዚህ ኦልሬዲ ቫይረሱ ያላት ቢንቢ ናት ማለት ነው ምትኖረው። እንደገና ደግሞ ጠዋትም ቀንም ነው የምትነክሰው፣ የምታስተላልፈው ማለት ነው። የደንግ ለየት የሚያደርገው ይሄ ነው በማንኛውም ጊዜ። የዝናቡ ውሃ ደግሞ ብናጠራቅም ሸፍነን በአግባቡ ካልያዘን የመፈልፈል ሁኔታው በጣም አመቺ ነው። ስለዚህ ደንግ ደግሞ አንድም ኬዝ ካለ በከፍተኛ ሁኔታ ስለሚሰራ ለመዘጋጅ የወረርሽኝ አይነት ምላሽ ነው የሚፈልገው። ረዥም ዓመት ሆኖናል እኛ የድሬዳዋ ማህበረሰብ ለዚህ ህመም ዋጋ ሲከፍል እና ቀድመን ግን፣ ሁሌም ቢሆን የአካባቢና የራስን ጽዳትና መጠበቅ ፍሳሾችን ቶሎ ማስወገድ፣ ማዳረቅ ግድ የሚሆንበት ጊዜ ነው ያለው። የከተማዋ ነዋሪ የሆኑት አቶ ከበደ በሽታው በወረርሽኝ መልክ ይከሰት እንጂ ህብረተሰቡ ዘንድና በአንዳንድ አካባቢዎች ደግሞ ለወረርሽኙ መስፋፋት ምቹ ሁኔታዎችን በመከላከል በኩል ችግሮች መኖራቸውን በመጥቀስ የጽዳት ስራ በከፍተኛ ሁኔታ መከናወን አለበት ብለዋል። በጣም በጣም ብዙ የሚቀሩ ስራ አሁን በተለይ ወደ ሲሄዱ አካባቢ ስታይ በጣም የቆሸሽ ውሃዎች እዛ አካባቢ አሉ። ለብዙ ጊዜ አቆሩ ውሃዎችን ትመለከታለ በየማፋሰሻው እኔ የምኖርበት ወደ ኢንዱስትሪ ኮንዶሚኒየም አካባቢ ብታይ ሽንት ቤት እንዲህ ይሄዳል ሲሄድ ታያለ እና እነዚህ ነገሮች ቶሎ መፍትሄ ካላገኙ ከዚህ በፊት ምናልባትም ከከፈልናቸው የበለጠ ዋጋ ሊያስከፍለን ይችላል ማለት ነው። ስለዚህ ዛሬ ሆኖ ጀምረን ቦታዎችን ለይተን፣ አንደኛ ውሃ የያዙ አካባቢዎችን ማፋሰስና ማዳረቅ አለብን ማለት ነው። ትንሽ ውሃ ብትሆን ቆላ አካባቢ ች ለዚህ በጣም ተጋላጭ ነው። ባለፈው ዓመት ከዛም በፊት በነበሩ ሁኔታዎች ዋጋ ከፍለናል በዚህ ጉዳይ ላይ ማለት ነው። አብዛኛው ሰራተኛ ቤቱ የቀረበት መራመድ ማ ችኩንጉኒያ ማለች በነገራችን ላይ ደንግ ብቻ አይደለም። ስለዚህ የጽዳት ስራዎች በከፍተኛ ሁኔታ መሰራት አለባቸው። ከአካባቢ ከቤት አጠቃላይ ሁሉም ቦታ የጽዳት ስራዎች መሰራት አለባቸው። ሌላኛው የከተማው ነዋሪም ህብረተሰቡ አፋጣኝ የመፍትሄ ስራ ካልሰራ ከፍተኛ ጉዳት ሊያደርስ ይችላል የሚል አስተያየት ሰጥተዋል። አምና ሰዎች በከፍተኛ ሁኔታ ይሞቱ ነበርና የሰው ሞት ዋን ወባ ስላልገባ ነው። ወባ ቢገባ ኖሮ ከፍተኛ ሰው ለችግር ይጋለጥ ነበረ። አሁን ደግሞ ዘንድሮ ወባ ተጨምሮበታልና ከፍተኛ ሰው ሊጎዳ ይችላል እና ሰው በየቦታው ጥንቃቄ ማድረግ አለበት የሚል ነገር ሰምቻለሁ። ዝናቡም አለ፣ በየቦታው የታቆረ ውሃዎች አሉ። ያንን በመድፋት ከቤታችን አካባቢ ያሉትን ውሃዎችን ቢንቤ እንዳይራባ ለማድረግ የሚያስችል እርምጃዎችን ህብረተሰቡ አሁኑኑ ካልወሰደ እውነትም አደጋው በጣም ከፍተኛ ነው የሚሆነው። የመስተዳድሩ ጤና ቢሮ ኃላፊ ወይዘሮ ለምለም በዋነኝነት በተመሳሳይ በትንኝ የሚተላለፈው የቺኩንጉ የአሞኒያ በሽታ መከሰቱ ባይረጋገጥም። የበሽታውን ምልክት የሚያሳዩ ታማሚዎች ወደ ህክምና ተቋም መጥተው ህክምና እያገኙ መሆናቸውን ተናግረዋል። የወባ በሽታንም ሙሉ በሙሉ ለማስቀረት የሚያስችል ስራ እየተሰራ መሆኑን ጠቁመዋል። ህብረተሰቡ ላይ የሚታየው መዘናጋት በሽታዎችን ለመከላከል እክል እየፈጠረ መሆኑን ኃላፊዋ ጠቁመዋል። በርካታ ሰዎችም በደንግና መሰል በሽታዎች ምልክት እየታመሙ መሆናቸውን ቢሮ አስታውቋል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።